ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአማርኛ ፕሮግራም ጀመረ። ጤና ይስጥልን። እንደምን አምሽታችኋል? የተከበራችሁ አድማጮቻችን እለቱ ሐሙስ ሰኔ 20 2011 ዓ ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂት ታዬና አዳንች ፍስሐየንን። ብርሃን ኃይሉ ፕሮግራማችን ትመራለች። የዓለም ዜናዎች እናስቀድምና ከኢትዮጵያ ወቅታዊ ሁኔታ ላይ የሚያተኩሩ በርከት ያሉ ዘገባዎችና ቃለ መጠይቆች ይኖሩናል። በንሻንጉል ጉሙዝ ውስጥ 57 ሰዎች በታጣቂዎች ተገደሉ ሲሉ የክልሉ ባለስልጣናት ተናግረዋል። የምሽቱ አብይ ርዕስ እያተኩርበታል። ማምሻውን አሁን ከመሸ ባገኘ ነው ዜና ሰሞኑን በባህር ዳር እና በአዲስ አበባ ከተፈጸመው ጥቃት በተያያዘ ከአማራ ክልል 262 ከአዲስ አበባ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን የጸጥታና የፍትህ የጋራ ግብረ ኃይል አስታውቋል። ዘገባውን እንደደረሰን እናሰማለን። አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ዜናውን እናስቀድማለን። ሰሞኑን በባህር ዳርና በአዲስ አበባ ከተፈጸመው ጥቃት ጋር በተያያዘ ከአማራ ክልል 262 ከአዲስ አበባ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን የጸጥታና የፍትህ የጋራ ግብረ ኃይል አስታውቋል። በባህር ዳርና በአዲስ አበባ በተፈጸሙት ጥቃቶች መካከል ግንኙነት መኖር ያለመኖሩን ከድምዳሜ ላይ አለመደረሱን ነው ያስታወቀው። ቀደም ሲል ግን በሁለቱ ጥቃቶች መካከል ግንኙነት እንዳለ መንግስት አስታውቆ ነበር። ግብረ ኃይሉ ዛሬ ባወጣው መግለጫ ግን በቀጣይ በምርመራ የምናሳውቅ ይሆናል ነው ያለው። በአዲስ አበባ በጦር ኃይሎች የታማዦር ሹሙ ላይ ከተፈጸመው ግድያ በተጨማሪ በሌሎች ከፍተኛ የመንግስት ባለስልጣናት ላይም ተከታታይ የግድያ ጥቃት ታቅዶ እንደነበረ ግብረ ኃይሉ አመልክቷል። እስክንድር ፍሬው የአገር መከላከያ ሚኒስቴር፣ ጠቅላይ አቃቤ ሕግ፣ የብሔራዊ መረጃና ደህንነት አገልግሎት እንደዚሁም የፌዴራል ፖሊስ ናቸው የጸጥታና የፍትህ የጋራ ግብረ ኃይል በሚል መግለጫውን ያወጡት። ግብረ ኃይሉ እንዳስታወቀው ሰኔ 15 2011 ዓ ም በባህር ዳርና በአዲስ አበባ በተፈጸሙት ጥቃቶችና ግድያዎች የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። ከአማራ ክልል 212 ተጠርጣሪዎች ከነሙሉ ተጥቃቸው ከአዲስ አበባ ደግሞ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን ያስታወቀው በዚሁ በአዲስ አበባ ከተማ ሁለት መትረየስ፣ 327 ክላሽንኮቭ ጠመንጃዎች፣ በርካታ ሽጉጦች ከጥይቶቻቸው ጋር እንደዚሁም የተለያዩ የጥቃት ማስፈጸሚያ እቅዶችና ሰነዶች መያዛቸውንም ጠቅሷል። በአዲስ አበባ በጦር ኃይሎች ጠቅላይ የታማዦር ሹም ጄኔራል ሰአረ መኮንንና በጡረተኛው ጄኔራል ገዛኢ አበራ ላይ የግድያ ወንጀል መፈጸሙ የተገለጸው ግለሰብ ማንነትም ለመጀመሪያ ጊዜ ይፋ ተደርጓል። ግድያውን የፈጸመው የኢታማዦር ሹሙ የቅርብ ጠባቂ አስር አለቃ መሳፍንት ጥጋቡ መኮንን እንደሆነ ነው ግብረ ኃይሉ ያመለከተው። ጥቃቱን የፈጸመው ግለሰብ በፌዴራል የጸጥታ ኃይል ቆስሎ በቁጥጥር ስር መዋሉንም አስረድተዋል። የግድያው ሴራ ግን በኢታማዦር ሹሙ ላይ ብቻ የታቀደ እንዳልነበርም ነው የጠቀሰው። በሌሎች ከፍተኛ የመንግስት የስራ ኃላፊዎች ላይ ጭምር ተከታታይ ግድያ ለመፈጸም የታቀደ ሴራ እንደነበር ግብረ ኃይሉ አመልክቷል። እውነት ስለመኖሩ ወይም አለመኖሩ ግን ከድምዳሜ ላይ አለመደረሱን ነው የጠቆመው። ግንኙነት ስለመኖር አለመኖሩ በቀጣይ በምርመራ የምናሳውቅ ይሆናል ነው ያለው የግብረ ኃይሉ መግለጫ። መንግስት ሰሞኑን በሰጣቸው መግለጫዎች በሁለቱ ጥቃቶች መካከል ግንኙነት እንዳለ መናገሩ ይታወሳል። በነገው ዕለት በጠቅላይ ሚኒስትር ጽህፈት ቤት እንደሚሰጥ የሚጠበቀው መግለጫ እነዚህን ለመሳሰሉ ጥያቄዎች ምላሽ እንደሚሰጥ ይገመታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ። ዶክተር አረጋዊ በርሀ በትናንትናው ዕለት በመቀለ ከተማ በተካሄደው የጀኔራሎች የቀብር ስነ ስርዓት ለመሳተፍ በሄዱበት ወቅት በወጣቶች ጥቃት ሊደርስባቸው ተሞክሯል። በጸጥታ ኃይሎች ትብብር ከጥቃቱ ተርፏል ይላል ዘጋቢያችን። ሙልጌታ አጽባሐ ከመቀለ በላከው ዘገባ ቀጥሎ ይቀርባል። የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሀም በትናንትናው እለት በመቀለ ከተማ የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ ያበራ ስርዓተ ቀብር ለመሳተፍ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው ተሞክሯል። የጀኔራሎቹ የቀብር ስነ ስርዓት ከመካሄዱ በፊት በትግራይ ሰማዕታት ሀውልት በነበረ የሽኝት መርሃ ግብር ለመሳተፍ ዶክተር አረጋዊ በርሀ ወደ ሰማዕታት ሀውልት ቅጥር ግቢ ለመግባት በሞከሩበት ጊዜ ወጣቶች መግባት የለበትም ብለው ጥቃት ሊያደርሱ ሞክረዋል። በጊዜው በጸጥታ ኃይሎች ትብብር ከጥቃት ሊወጡ ችለዋል። ለተፈጠረው ግርግር ለማረጋጋትም ፖሊስ አስለቃሽ ጭስ ተጠቅሟል። በተፈጠረው ሁኔታም የፖሊስ አባላትና መኪና በድንጋይ እንደተመቱ ጉዳት የደረሰባቸው የፖሊስ አባላትም በሆስፒታል ሕክምና እንደተሰጣቸው ያገኘነው መረጃ ያመላክታል። ዶክተር አረጋው በርሀ ከጥቃት ሙከራ በኋላ ፖሊስ ወደ መቀለ ከተማ ፖሊስ ጽሕፈት ቤት እንደወሰዳቸውና አመሻሽ ላይም ወደ እንግዳ ማረፊያ ተወስደው ማደራቸው ምንጭ ምንጮች ለቪኦኤ ገልጸዋል። ዶክተር አረጋው በርሀ በአሁኑ ጊዜ ወደ አዲስ አበባ የተመለሱ ሆነው በዚህ ጉዳይ አስመልክቶ በነገው ዕለት ለመገናኛ ብዙሀን መግለጫ እንደሚሰጡ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ ሙሉጌታ ጽቡሀ መቀለም። ሙሉጌታን እናመሰግናለን። ቀጣዩ ዘገባ ወደ ኤርትራ የሚወስደን ይሆናል። የኤርትራን የሰብአዊ መብት ይዞታ የሚከታተሉት የተባበሩት መንግስታት ልዩ መርማሪ ሰሞኑን የካቶሊክ ቤተ ክርስቲያን የበጎ አድራጎት ስራዎችን መገደብን ጨምሮ ተፈጽመዋል ስላሏቸው አድራጎቶች ሪፖርት ማውጣታቸው ሲታወስ፣ በተባበሩት መንግስታትና በሌሎችም ዓለም አቀፍ ድርጅቶች የኤርትራ መንግስት ቋሚ ሚሽን በጉዳዩ ዙሪያ ምላሽ ሰጥቷል በመንግስታቱ ድርጅት ልዩ ራፖርተር የተሰጠው መግለጫ የተሳሳተ ነው ያለው ይኸው የቋሚ ሚሽኑ መግለጫ ኤርትራ የክርስትና የእስልምና እና የሌሎችም እምነት ተከታዮች በሰላም ለዘመናት የኖሩባት ሀገር ነች። ይህ እና የህዝቧን የመቻቻል ባህል መሰረት አድርጋ በዘመናዊ ህግጋቷም የእምነት ነጻነት ከበሬታም አካታ የምትገኝ ሀገር ነች ብሏል። አስከትሎም መንግስት ከሚመለከታቸው የሃይማኖት ተቋማት ጋር ተገቢውን ምክክር አድርጎ በ1995 እንደ አውሮፓውያን ዘመን የመንግስቱን የቁጥጥር ስልጣንና የሃይማኖት ተቋማትን ልማት ነክ እንቅስቃሴዎች ወሰን በዝርዝር ያስቀመጠ ደንብ አውጥቶ እንደነበረ አስታውሷል። በቅርቡ የጤና ሚኒስቴር የወሰደው በአብዛኛው በካቶሊክ ቤተ ክርስቲያን የሚካሄዱ ክሊኒኮችን የሚመለከተው መመሪያም ከዚህ ቀደም ሙሉ በሙሉ ተግባራዊ ሳይደረግ ቆይቶ የነበረ ደንብ ያስፈጸመ ነው ብሏል። ስለሆነም፣ አለ፣ በተባበሩት መንግስታት የኤርትራ ቋሚ ሚሽን ባወጣው በዚህ መግለጫ እርምጃው የጤና አገልግሎቶችን ያደናቅፋል የሚለው ውንጀራ የተደረገው የስራ ሂደት ማዛወር እንጂ ሌላ ባለመሆኑ ከእውነት የራቀ ነው። የኤርትራ መንግስት ለህዝቡ የጤና ጥበቃ አገልግሎ ክፍሎትን ለማስፋፋት ባለፉት ሀያ ዓመታት ያደረገው ጥረትና ክንዋኔ በመንግስታቱ ድርጅት የሚሌኒየም የልማት ግብ የተመዘገበለት ነው ሲልም አክሏል። ኤርትራ ውስጥ በቅርቡ የተወሰዱትን የካቶሊክ ቤተ ክርስቲያን እንቅስቃሴዎችን የመገደብ እርምጃዎችና የኦርቶዶክስና ሌሎችም አብያተ ክርስቲያናት አባላትን በዘፈቀደ መታሰራቸው እጅጉን አሳስቦናል ብለው የኤርትራን የሰብዓዊ መብት ሁኔታ የሚከታተሉት የተባበሩት መንግስታት ልዩ መርማሪ ዳንኤላ ክራቬትስ ባለፈው ሳምንት ነበር መግለጫ ያወጡት። የክልሉ የሰላምና የመረጋጋት ድባብ የተሻሻለ ይሁን እንጂ እነዚህ አድራጎቶች የሚያሳዩት ሀገሪቱ ውስጥ ያለው የሰብአዊ መብት ይዞታ አለመለወጡን ነው ሲሉም መናገራቸው የሚታወስ ነው። የሱዳን የተቃውሞ ንቅናቄ መሪዎች የአፍሪካ ህብረትና ኢትዮጵያ በጣምራ ያቀረቡት ለሱዳን ቀውስ መፍትሄ ይሆናል ያሉት እቅድ ሀሳብ ዛሬ መረከባቸውን ገልጸዋል። ኢትዮጵያና የአፍሪካ ህብረት ከቅርብ ሳምንታት ወዲህ የሱዳን ወታደራዊ መማክርትና ሲቪል አስተዳደር እንዲመሰረት የሚጠይቁት የተቃውሞ መሪዎችን ሲሸመግሉ ቆይተዋል። የሱዳን ወታደራዊ ኃይል ካርቱም ላይ የነበረውን የመቀመጥ አድማ ለመበተን ኃይል ከተጠቀመ በኋላ ሲካሄድ የነበረው ድርድር መፍረሱ የሚታወስ ነው። በጥቃቱ ወቅት በሀገሪቱ ዙሪያ 128 ሰዎች እንደተገደሉ የተቃውሞ አዘጋጆች ተናግረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቱኒዥያ ላይ በተፈጸመው ሁለት የአጥፍቶ ጠፊ ጥቃት ቢያንስ አንድ ፖሊስ ሲገደል በርካታ ሌሎች መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። እስካሁን ለጥቃቱ ኃላፊነት የወሰደ የለም። የመጀመሪያው ጥቃት የደረሰው በማዕከላዊ ቱኒዥ ሲሆን አጥፍቶ ጠፊው ቻርልስ ደጎል ጎዳና ላይ የነበረ የፖሊስ ጥበቃ ጋር ሲጠጋ ፈንጂውን እንዳፈነዳው ነው የተዘገበው። አንድ ፖሊስ በጥቃቱ ሲገደል ሌላ ፖሊስና ሶስት ሲቪሎች ቆስለዋል ነው ያለው የሀገሪቱ የሀገር አስተዳደር ሚኒስቴር። ከአስር ደቂቃ በኋላ ደግሞ ሁለተኛው አጥፍቶ ጠፊ አልኳርጃኒ ወረዳ በሚገኝ ፖሊስ ጣቢያ ላይ ራሱን በማፈንዳቱ አራት ፖሊሶች እንደ ቆሰሉ ሚኒስቴሩ ጨምሮ ገልጿል። በመጨረሻም ፕሬዚደንት ትራምፕ ቡድን ሀያ በመባል በሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ላይ ለመገኘት ጃፓን በገቡበት ወቅት ለቡድኑ ያላቸውን ቁርጠኛነት ለመግለጽ እየሞከሩ ነው። የአሜሪካ ወዳጅ የሆኑት ሀገሮች የፕሬዝዳንቱን ቁርጠኛነት አስመልክቶ ስጋት ሲያሰሙ መቆየታቸው ተገልጿል። ትራምፕ ኦሳካ ላይ ከአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን ጋር ስራ ለታከለበት እራት በተገናኙበት ወቅት አሜሪካ ብቻ የሚለው እምነት በእስያ ፓሲፊክ ቀጠና የዋሽንግተን ቅርብ ወዳጅ የሆነ ሀገሮችን እየጎዳ መሆኑን የሚያመላክት ጥያቄ አንድ ጋዜጠኛ ጠይቆ ነበር። ፕሬዝዳንት ትራምፕ ታዲያ ከወዳጆቻችን ጋር እንሰራለን፣ ወዳጆቻችንን እንጠብቃለን ሲሉ መልሰዋል። ከወዳጆቻችን ጋር ግዙፍ የንግድ ጉድለት ወርሰናል፣ ለወዳጅ ሀገሮች ወታደራዊ እርዳታ ሳይቀር እናቀርባለን በማለት አክለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ የዓለም ዜናዎቹን አድምጠናል። የሐሙስ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅት ነው የምታደምጡት። እስከ አራት ሰዓት ድረስ አብረናችሁንን የምናስተናግዳችሁ ቆንጂት ታየና አዳን ፍሳየንን። መግቢያው ላይ እንዳል ነው ወቅታዊ ዘገባዎች አካተናል ወደዚያ ከማለፋችን በፊት ወደ ኋላ ላይ የሚቀርቡ ሌሎች ቅንብሮችን እናስተዋውቅ። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ከአቶ ንጉሱ ጥላሁን ጋር ትናንትና የተጀመረው ቃለመጠይቅ ሁለተኛ ክፍል ይቀርባል። ሌላም ውይይት አለን። ቅዳሜ ባህር ዳርና አዲስ አበባ ላይ የተከሰተው ድርጊት ከዛም በኋላ እሱን ተከትሎ የሚወጡት መረጃዎች እና ከዚህም ከዛም የሚሰሙት ነገሮች እነዚህም ብዙ ስሜቶች በአንዴ እንዲሰሙን አድርጎናል። የመግለጫውም አንዱ ዓላማ እኛ እንደ ሰው እንተሰማን ከሀዘናችን ጋር ተጎዶ ወገኖችም ልባቸውም ለተሰበረ መጽናናትንም ለማጋራት ነው። አቶ ተመስገን መንግስቱ ይባላሉ። የአማራ ማህበር በሰሜን አሜሪካ የተባለ ቡድን መስራቾች አንዱና የህዝብ ግንኙነት ተጠሪ ናቸው። መሰንበቻውን በባህር ዳር እና በአዲስ አበባ ከፍተኛ የመንግስት ባለስልጣናት የተገደሉባቸው ድንገቶች ዙሪያ ከሰጡት ቃል የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አሁን በቀጥታ ወደ ምሽቱ አብይረስ እንሄዳለን። በቤኒሻንጉል ጉሙዝ ዳንጉር ወረዳ ኢባንጂ የሚል ስፍራ ባለፈው እሁድ የታጠቁ ሰዎች 57 ሰዎች ገደሉ ሲሉ የወረዳውና የክልሉ ባለሥልጣናት ተናገሩ። ታጣቂዎቹ ከአማራ ክልል የመጡ ናቸው ሲሉ ባለሥልጣናቱ ገልጸዋል። ከአማራ ክልል በጉዳዩ ዙሪያ ምላሽ ለማግኘት ያደረግነው ጥረት አለመሳካቱን ገልጾ ናኮር መልካ የሚከተለውን ዘገባ አስተላልፏል። ቀጥሎ ይቀርባል። በዳንጉር ወረዳ ዲልባንጂ የሚባል ስፍራ ነው ይህ አስከፊ ግድያ የተፈጸመው አሉ የወረዳው አስተዳዳሪ አቶ ካሳውን ፖሊስ። ባለፈው እሁድ ማለትም ሰኔ አስራ ስድስት ሁለት ሺ አስራ አንድ አመተ ምህረት ከሌሊቱ አስራ አንድ ሰዓት ተኩል ገደማ ቁጥራቸው ለጊዜው ያልተለየ ታጣቂዎች ሀያ ስድስት ሰዎችን ተኩሰው ሲገሉ፣ ሰላሳ አንድ ሰዎችን ደግሞ ከነቤታቸው አቃጥለዋቸዋል ሲሉ የወረዳው አስተዳዳሪ ገልጸዋል። ከአርባ ሰዎች በላይ በጥቃቱ የቆሰሉ ሲሆን አርባ አራት ቤቶችን ተቃጥለዋል ብለዋል። ከተጎጂዎች መካከል አብዛኛዎቹ ሴቶችና ህጻናት ናቸው ያሉት አቶ ካሳሁን ስለ ጥቃት ፈጻሚዎቹ ማንነት በተመለከተ ተከታዩን ለውኛል። የተደራጀ ኃይል ስልጠና የወሰዱ ስድስት መቶ ሰው ተበትሎ ያድርጎ ጫካ እንደገባ መረጃ ደርሶን ነበር። ለመከላከያ ኃይሉም ነግረን ነበር። የታጠቀ ኃይል ነው። በጀርባቸው ሻንጣ አለ፣ ኮፍያ አላቸው። ማቀረ ሽምቅ ልብስ ነው የሚለብሱት። በብሬንና በቦምብ ነው ሰዎቹ የሚደረሷቸው። ከዚህ ባሻገር አንድም ቁጥጥር ስር የዋለ የለም። ክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባጌታ ጥቃቱ የተፈጸመበትን ምክንያት አለማወቃቸውንና ታጣቂዎቹ እንዲያዙ የጸጥታ አካሉ ክትትል እያደረገ ነው ሲሉ ገልጸዋል። ቀድሞ ለመከላከል ለምን አልተቻለም ብዬ ለጠየቅኳቸውም ተከታዩ ምላሽ ሰጥተውኛል። እንግዲህ ቀድሞ ለመከላከልም የጥቃት ሰዓቱ ይወስናል። አሁን ሰላም ነው፣ የጸጥታ ዘርፉም እዚህ አለ ስለሆነ ማስተላለፍ የምፈልገው መልዕክት እንግዲህ ህብረተሰቡ አካባቢ መጥቶ የሚጠብቅ ነው፣ አስፈላጊውን ሁሉ መረጃ በመስጠት የጸጥታ ኃይሉን እንዲተባበር ነው። አሁን ካለው ወቅታዊ ሁኔታ ጋር ተያይዞ ከአማራ ክልል ባለስልጣናት ጋር በዚህ ዙሪያ እስካሁን አለመነጋገራቸውን ነው የጠቀሱት። ኃላፊው ባለፈው ሳምንት እለት አርብም ጥቂት የታጠቁ ግለሰቦች ቢልባንጅ በሚባል ቦታ ላይ በመግባት ጥቃት በመፈጸማቸው የአንድ ሰው ህይወት ሲያልፍ ሁለት ሰዎች መቁሰላቸውን የወረዳው አስተዳዳሪ አቶ ካሳውን ተናግረዋል። ሚያዚያ አስራ ሰባት በወረዳው በተነሳው ግጭት የዘጠኝ ሰዎች ህይወት ሁለት ቀበሌዎች በተቀሰቀሰው ግጭት በርካታ ሰዎች መገደላቸውን ያስታወሱት የወረዳው አስተዳዳሪ ሌላ መሰል ጥቃቶች እንዳይፈጸሙ የጸጥታ አካሉ ጥበቃ እንዲያደርግ ጠይቀዋል። የተጎጂ ቤተሰቦችንም ሆነ የፓዌ ሆስፒታል ሐኪምን በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጡኝ ያደረግኩት ጥረት ለጊዜው አልተሳካም። ጥቃቱ የተፈጸመው በአማራ ክልል ጃዊ ወረዳ በኩል አቋርጠው በመጡ ታጣቂዎች ነው ከመባሉ ጋር ተያይዞ ወረዳው የሚያውቀው ነገር ካለ ለማጣራት የወረዳው ኮሚኒኬሽን ጽህፈት ቤት ባልደረባ ወደ ሆኑት አቶ ብርሃኑ ደውዬ ነበር። በስልክ መረጃ ለመስጠት ፈቃደኛ አለመሆናቸውን ጠቅሰው ተከታዩ መልስ ሰጥተውኛል። መረጃ ለመስጠት አሁን አንተ የቪኤ ዘጋቢ መሆኑን እንደምን አውቃለሁ? አንደኛ በቢሮ ስልክ መሰብሰብ ወይም አሁን ለግለሰብ መረጃ መስጠት አልችለም። የአማራ ዲሞክራሲያዊ ፓርቲ አዴፓ ጽህፈት ቤት ኃላፊ አቶ ዮሐንስ ያለው በበኩላቸው እንዲህ ብለውኛል። እኔ እንዳጋጣሚ አጋጣሚ በብዙ ስራ ተጠምቄ ስለነበር ብዙ እንትን፣ ምናልባት ፖሊስ ኮሚሽነሩን ወይም ደግሞ የመንግስት ኮሚኒኬሽን ኃላፊውን ብታገኘው የተሻለ መረጃ ይሰጥሃል። በምታውቀው ሁኔታ ላይ ስለነበርን እንደዚህ ያሉ ነገሮችን ቢሮ ገብተን አጣርተን በመረጃ ላይ የተመሰረተ ማብራሪያ ለመስጠት ይከበኛል። የክልሉ ፖሊስ ኮሚሽነርንም ሆነ የኮሚኒኬሽን ጉዳዮች ኃላፊ ለማግኘት በተደጋጋሚ ያደረግኩት ሙከራ አልተሳካም። ከተሳካ ይዤ ቀርባለው። ናኮር መልካ ነቀምቴ። ናኮርን ለዘገባው እናመሰግናለን የአማራ ዲሞክራሲያዊ ንቅናቄ አብን በኦሮሚያ ክልል የሚገኙ ከ280 በላይ የንቅናቄው አባላት እና የአማራ ብሔር ተወላጆች እየታሰሩ ነው አለ የጽህፈት ቤቱ ኃላፊ አቶ በለጠ ካሳ እስራቱ የተካሄደው ከሶስት ሳምንታት በፊት ጀምሮ ነው ብለዋል አስቴር ምስጋናው ዝርዝሩን ልካለች የአማራ ዲሞክራሲያዊ ንቅናቄ አብን የጽሕፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በተለያዩ አካባቢዎች ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው ይላሉ። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና ና በርካታ የአብን አባላት እየታሰሩ ነው። ጅማ ስምንት አባላት ታስረዋል። ናዝሬት ስምንት አስር ላይ 26 ወለጋ አንገር ጉትን የሚባል 53 ትምህርት ቤት ውስጥ ጭምር ነው ያሰሯቸው። አዲስ አበባ 13 ለገጣፎ 56 ፉሪ 30 አዲስ አበባ ዙሪያ ፍቼ 11 ከታ አዲስ አበባ ዙሪያ 13 ሰበጣ አዲስ አበባ ዙሪያ 13 እንዲሁም ሀረር አካባቢ በተለይ ዚህ አካባቢ አብን መዋቅር ያልዘረጋበት አካባቢ ነው። ግን እዛው ተወልደ ያደጉ ነጋዴ አማራ በመሆናቸው ብቻ የታሰሩ 55 ጨለንቆ፣ ቆቦ፣ ገደር ቁልቢ በድምሩ አሁን አድራሻቸው እየታወቀና ከቤተሰቦቻቸውና ከፖሊስ ጣቢያ በተገኘው መረጃ መሰረት ሁለት መቶ ሰማኒያ ስድስት ሰው ታስሯል። ይሄ የአፈሳ ሰራ በኦሮሞ ክልል ውስጥ ነው እየተካሄደ ያለው ከሁለት ወራት በፊት በተለያዩ ዞኖች የአብንን ስም የማጥፋት ዘመቻ በኦዴፓ በኩል ተጀምሮ እንደነበረ የጠቆሙት አቶ በለጠ ከሶስት ሳምንታት በፊት ደግሞ የአብን አባላትን ብቻ እያሳደዱ ማሰር ተጀምሯል ይላሉ። በአጠቃላይ የአብንን እንቅስቃሴ ዛ አካባቢ ለመግታት የሚደረግ ሙከራ ነው። አርሶ አደሮች ናቸው የታሰሩት። እዛው ተወልደው ያደጉ ሰዎች ናቸው የታሰሩት። ነጋዴዎች፣ ገበሬዎች፣ አማራ በመሆናቸው ብቻ አጠቃላይ የመዋቅር ብልጫ እንወስዳለን፣ የአማራን እንቅስቃሴ እንገታለን የሚል ይመስላል። በመጨረሻም አቶ በለጠ ከሰሞኑ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ጥቃት ለአማራ ሕዝብ ታሪክ የማይመጥን አማራን የሚያከስር በመሆኑ ወጣቱ ከስሜታዊነት በመውጣት አማራዊ አንድነትን የሚያጠናክር ስራ መስራት አለበት ብለዋል። በባህር ዳር ከተማ የተፈጸመው የእርስ በርስ ግድያ እጅግ አሳፋሪ ነው። የአማራን ሕዝብ የሚመጥን አይደለም። ውጫዊ ህልውና አደጋ ያለበትን ሕዝብ የሚመጥን ስራ አይደለም። ይህንን ያደረጉት ሰዎችም አማራን በዘላቂነት ለመጥቀም ነው ብለን አናስብ። ይሄ በጣም አሳፋሪ ነው። አሁንም ከዚህ ትምህርት በመውሰድ ሌላው አማራዊ አንድነቱን በመጠበቅ አማራዊ ህብረቱን በማጠናከር የሚገባውን መብትና ጥቅም በህግና በስርዓት መጠየቅ አለበት እንጂ ባልባል ተወሬ የተወሰነ ሰው ደጋፊ፣ የተወሰነ ሰው ተቃዋሚ፣ እዚህ መንደር፣ እዚህ አውራጃ የሚለው ነገር በፍጹም ያለንበትን ክፍለ ዘመን የማይመጥን ስለሆነ ይህ ወደ አዙሪት ፖለቲካ የሚያስገባ ስለሆነ በዘላቂነትም አማራን የሚያከስር ስለሆነ ለአማራ የሚያስብና ለአማራ የሚቆረቆር በሙሉ ከእንደዚህ አይነት ነገር መቆጠብ አለበት። አንድ የሆነውን የሚያስተሳስረውን አማራዊነት ወደፊት አምጥቶ በኢትዮጵያ ውስጥ ለሀገር መረጋጋትም አማራም እንደ ሕዝብ አሁን የተለዩ መብትና ጥቅሞችን እንዲያስከብር ማድረግ ነው ያለበት እንጂ አሁን በስሜታዊነት የሚደረግ ነገር የለውም። ስሜታዊነቱም ለአማራ የሚጠቅም አይደለም። አማራን የሚጠቅመው ተረጋግቶ በማሰብ ነገን የተሻለ የሚያደርግበትን መንገድ መፈለግ ነው የተሻለ የሚሆነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኢትዮጵያ መንግስት ሰሞኑን ባህርዳርና አዲስ አበባ በሲቪልና ወታደራዊ ባለስልጣናት ላይ የተፈጸመውን ግድያ ተከትሎ የተለያዩ እርምጃዎችን እየወሰደ ነው። መንግስት እርምጃ መውሰዱ የሚጠበቅ መሆኑን የገለጹት የኢዜማ ሊቀመንበር አቶ የሽዋስ አሰፋ እርምጃው ግን የፖለቲካ ምህዳሩን መልሶ በማያጠብ መንገድ መሆን እንዳለበት ይናገራሉ። ህጋዊ እርምጃዎችና የፖለቲካ ምህዳሩን የመጠበቁ ተግባር ሚዛኑን ጠብቆ መሄድ እንዳለበት ነው ያስረዱት። ከሰሞኑ ግድያዎች ተከትሎ መንግስት የሚወስደው እርምጃ ምን መልክ መያዝ እንዳለበት ለዛሬ የኢዜማን ሊቀ መንበር ይዘናል። እስክንድር ፍሬው ነው በአዲስ አበባ ያነጋገራቸው። እንግዲህ ይሄ ድርጊት የተፈጸመው ለውጥ ላይ ነው ያለነው፣ ሽግግር ላይ ነው ያለነው በምንልበት ሰዓት ነው። በተለይ ደግሞ ለለውጡ ያግዛሉ የምንላቸውንም ሰዎች ያጣንበት እና በጣም ልብ የሚሰብር ድርጊት ነው። ከዚህ ጋር በተያያዘ መንግስት እርምጃዎችን ይወስዳል የሚል ነገር እየሰማን ነው። ነገር ግን ከዛ በፊት መውሰድ ነበረበት ነው የኛ እምነት። የመጀመሪያው ነገር ህግና ስርዓት ማስከበር ነው። ከዛ በኋላ ነው የፖለቲካ ጨዋታው ሊኖር የሚችለው እና ሀገር ከሌለ ህዝብ ከሌለ የምንጫወትበት ሜዳ ፈረሰ ማለት ነው እና ከዛ በፊትም የማስተካከያ እርምጃዎች ሊኖሩ እንደሚገባ ብዙ የፓርቲ መሪዎችም የሀገር ሽማግሌዎችም ሲጠይቁት የነበረ ነው። ከዚህ በኋላ እርምጃ ይወሰዳል። እኛ ሁሉም እርምጃዎች በህግ አግባብ መሆን እንዳለባቸው ነው የምናምነው። የሚወሰዱት እርምጃዎች በሙሉ ህግንና ህግን መሰረት ያደረገ መሆን ነው ያለበት። ከዚህ በፊት በእርግጥ እንግዲህ ሽግግር ላይ በምንሆንበት ጊዜ የጠመንጃ ስርዓት ነበረ፣ ወደ ህጋዊ ስርዓት ነው መሸጋገር ፈልገን እየለፋ እየለፋን ያለ ነው። ስለዚህ የጠመንጃው አገዛዝ ተነስቷል፣ የህጋዊ ስርዓት ደግሞ ገና አልተተከለም በዚህ መካከል ባለ ክፍተት ነው ይሄን ተፈጸመው የነበረው። ስለዚህ ወደ ህጋዊ ስርዓት የሚወስዱን እርምጃዎች ነው መወሰደት ያለባቸው። በአጠቃላይ እነዚህ ደግሞ ህጋዊ እርምጃዎች ህዝብ የሚያውቃቸው፣ አስተማሪ የሆኑ ህዝብ የሚያምንባቸው፣ ህዝብን፣ ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ ዓመፅ የማያነሳሱ መሆን አለባቸው እና በአንድ በኩል አገርን እና ህዝብን ማስቀጠላለ፣ በሌላ በኩል ደግሞ የተጀመረው የዲሞክራሲ መንገድ መከፈቱ እሱ መቀጠላለ። በእርግጥ እዚህ ላይ መንግስትም ህዝብም የፖለቲካ ድርጅቶችን መደራደር የሌለባቸው ማንም ሰው ማንም ቡድን አገንዝ ስቴት መቆም የለበት። አሁን እኛ ሀገር የተቸገር ነው። አገርን መስደብ አገርን ማዋረድ፣ አገርን ለማጥፋት መሞከር የፖለቲካ ድርጅትን ወይም የፖለቲካ ገዢ ፓርቲን እንደ መቃወም እየተደረገ እየተወሰደ ነው። ይሄ መቀላቀል የለበት። ማንም ሰው ከኢትዮጵያ በተቃራኒ የመቆም መብት የለውም። ቢያንስ በኢትዮጵያ ስል እስካለ ድረስ ማለት ነው። የኢትዮጵያን መንግስት ግን እንደፈለገ መተቸት በምርጫ ማውረድና መተካትም ይችላል። ስለዚህ ሁለቱን ማስታረቅ የሚችለው እያንዳንዱ እርምጃ በህግ አግባብ መሆን ሲችል ብቻ ነው። አሁን ከተፈጸሙ ግድያዎች አንጻር አቶ የሸዋስ፣ ለምሳሌ መንግስት የሚወስዳቸው እርምጃዎች እስካሁን እየተተገበረ ያለውን ከለውጥ በኋላ እየታየ ያለውን ሀሳብን በነፃነት የመግለጽ መብት እንዳያጠቡ ስጋት አላችሁ? እንግዲህ በጣም በቋፍ ላይ ያለው ነገር ቢኖር የተጀመሩ ለውጦች ተቋማዊ ይዘት የላቸውም። ለምሳሌ ሚዲያዎች ይዘግባሉ። መንግስት ወይም ለውጥ ሀይል ውስጥ ካሉ ሰዎች መልካም ፍቃድ ውጭ ምንም የህግ መሰረት ይላቸው። በድሮ ህግ ነው የምንተዳደረው፣ ህጎቹን ገና አላለተሻሽለ አላለ። ስለዚህ ያ መልካም ፍቃድ፣ ያ ዊሊንግነስ ከተበላሸ በትንሹ የበራችው የነበረችው ሻማ እንዳለ ነው የምትጠፋው፣ ጨለማ ውስጥ ነው የምንገባው። ስርአት ይኑረን በልክ ይሁን እምንተቸውንና እምንሰድበውን መጠን ይኖረው። የምናደርጋቸው እርምጃዎች ሁሉ የተጠኑና ከኢትዮጵያ በተቃራኒ የሆኑ ራስን መስደብና ራስን ማዋረድ እስከሚመስል ድረስ መሄድ የለባቸውም እንለው። ለዚህ ነው። ስለዚህ የኛ ስጋት አሁንም የህግ መሰረት የላቸውም። ሁሉም ፍርድ ቤቱ ገና ተቃንቶ አላለቀም። ምርጫ ቦርዱም ገና ነው። እንዳልኩ የሚዲያውም ገና ነው። የወታደርና የደህንነት ተቋማት ተሰርተዋል ተብሏል። በዛው በገዢ ፓርቲ በኩል ግን የሌላውን አካል ምስክርነትና የህዝብ አመኔታ ገና አላገኙም። ስለዚህ እነዚህ ሁሉ ባልሆኑበት ተመልሰን እዛው አረንቃ ውስጥ ከገባ ህዝቡ፣ ወጣቱ አምባገነናዊ ስርዓትን የማይሸከምበት ገና ትከሻውን ሲነካው የሚኮሰኩስበት ሁኔታ እያየን ነው። በፍጹም አምባገነናዊ ስርዓትን አይቀበልም። ከዛ እኩል ግን በምንም ተአምር በጉልበት የሚመጣ አገዛዝን ወይም በጉልበት የሚመጣ የስልጣን ሽግግርም ደግሞ መቀበል የለበት። ስለዚህ ው አመጣጥኖ መሄድ አለበት። ይህን ሊያመጣጠን የሚችለው የተበላሸ ቢሆን ባለው ህግ እስኪሻሻል ድረስ ባለው ህግ እስኪ ድረስ ነው። ከዛ ህግ ከወጣን ግን ስጋት አለን። አሁን ለምሳሌ ሰሞኑን እስኪጣራ እየተባለ በጣም ብዙ የኛ አባላት ታስረዋል። በጣም ብዙ በሁሉም የሀገሪቱ ክፍሎች ዝም ብሎ የመንግስት መዋቅር ፓኒክ አርጎ ደንግጦ ያሰራቸው ብዙ አባሎች አሉ። እንደዚህ ኢዜማ አባላት በጣም ብዙ በሁሉ ቦታ ግን እንዳልኩ የወረዳ የዞን እና የክልል መዋቅሮች ሼክ አድርገዋል። በተፈጠረው ነገር እዛ ውስጥ ያለበትንና የሌለበትን ወይም ያጠፋውንና አጠፋ ተብሎ የሚጠረጠረውና የማይጠረጠረውን አለዩም። ከመንግስት በተቃራኒ ያለውን በሙሉ ማሰር ተጀምሯል። ስለዚህ ስጋት አለን። ወደ ነበርንበት የጨለማ ዘመን ሊመልሰን ይችላል ይሄ በጊዜ ካልቆመ የሚል ስጋት አለን። ከሁሉ በላይ ግን እንደ ሀገር ዲሞክራሲም የአስተዳደር አይነትም የፌዴራል አይነትም የሚመረጠው ሀገር ሲኖር ሀገር ሳይኖር ምንም እነዚህ ሁሉ የቅንጦት ነው የሚሆኑት፣ ማለት ነው። ጠቅላይ ሚኒስትሩ ሰሞኑን ያስተላለፉት መልእክት ሰምተውት ከሆነ በአንድ በኩል ከመንገዳችን ዝንፋን ልን ብለዋል። ነገር ግን ደግሞ እርምጃዎች ሊወሰዱ እንደሚችሉ ጠቆም አድርገዋል። ምንድን ነው የተረዱት ከሳቸው መልእክት? ምናልባት ነገሮች ከዚህ በኋላ ይጠብቃሉ እንደ በፊቱ አይሆንም ህዳሩ የሚል ነው። ምን ተረዱ እርስ እንደ ፓርቲ መሪነቱ? አዎ ከዚህ በፊት የነበሩት ሁኔታዎች የነበሩት ሁኔታውም ግድ ስለሚል ነው። ለምሳሌ የፖለቲካ ድርጅቶች ከበረሃም ከውጭ ሀገርም መጥተዋል ግን ሳይመዘገቡ ደግሞ ረጅም ጊዜ የሄዱበት ምንም አይነት ለሚናገሩትና ለሚያደርጉት ነገር ኃላፊነት ሳይወስዱ የሚኖሩበት ሁኔታ ነበር። ሚዲያዎችም እንደዛ የመጡ ግን በትክክል በህግ አግባብ መስመር ይዘው ያልሄዱበት የተለያየ በሶሻል ሚዲያም ሆነ በዋና ዋናው ሚዲያዎቹ የተለያየ ሀሳብ የሚንጸባረቅበት ምንም እንኳ ሳንሱር ምናምን የለም ባይባል ሰው ራሱን አርሞ የሌላውን መብት ማንኛውም ቡድን የሌላውን መብት መንካት የለብኝም ብሎ ራሱን የማይቆጠብበት ሁኔታ እያየን ነበር ስለዚህ ይሄ ከቀጠለ ዴሞክራሲ ምናምን የሚባለው ነገር ሳይሆን በጣም የመነመነ ነው የሚሆነው ስለዚህ በአንድ በኩል እነዚህን ስርዓት የማስያዝ ይህም ሁኔታ ከመምጣቱ በፊት ሁሉ ነገር መስመር ልይዝ ይገባል ሀምሳ ስልሳ ፓርቲ በዛ ስንል መቶ ሀያ ሲሆን አካሄዱ ችግር እንደነበረበት በደንብ ያሳይ የሌሎችም ማስተዳደሪያ ተቋማት ስርዓት አልነበራቸውም እሱን ስርዓት ማስያዝ አንድ ነገር ነው ከዛ አልፎ ግን ሁሉን ነገር ድፍን አድርጎ ያየናትን ጭላንጭል ማጥፋት ከሆነ ግን ወደ ሌላ ዙር ትግል ነው የሚያስገባ። ሰምቻዋለሁ፣ ንግግራቸውን፣ መግለጫቸውን ሰምቻዋለሁ፣ የተነበበውን ሰምቻዋለሁ። በሁሉ ሚዲያ ተነቧል። ብዙ ነጥቦች መባል ያለባቸው ናቸው የተባሉት። ግን ደግሞ በትሕትና በጥበብ እና በአስተዋይነት ነው ይህንን ጊዜ ማለፍ አለብን ካል፣ በእኔ እምነት የእሳቸውና የሳቸው ፓርቲ ኃላፊነት ብቻ አይመስለኝም ገዢ ፓርቲ ቢሆንም አሁን የብዙ አካላትን አስተዋጽኦ የሚፈልግ ይመስለኛል። አሁን ሰሞኑን የሃይማኖት አባቶችና ሽማግሌዎች ያደርጉት የነበረውን አስተዋጽኦ እያየ ነው ነው ሁላችን፣ በጣም ነው የተረባረቡት፣ በዚህ አጋጣሚ ለማመስገን እፈልጋለሁ። ስለዚህ የሁላችንም ርብርብ የሚያስፈልገው ነው፣ በተለይ አገርና ሕዝብን ማረጋጋት ላይ። ከዚያ በኋላ ግን እየተመካከር የምንወስዳቸው እየተግባባን የምንወስዳቸው ብዙ እርምጃዎች መኖር አለባቸው በተለይ እውነተኛ ዲሞክራሲያዊ ስርዓት እዚህ ሀገር እንዲኖር ለማድረግ በተረፈ ግን እርምጃዎች ይኖራሉ። ምን አይነት እርምጃ እንዳልኩ ህጋዊ እርምጃ ከሆነ መንግስትነት ራሱ የሚያስገድደው ነው የሚሆነው። የመጨረሻ ጥያቄ ላድርገውና፣ አቶ የሸዋስ መንግስት እርምጃ እንዲወስድ ጥሪ የሚያቀርቡ ወገኖችን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የተናገሩት አንድ ነጥብ አለ። አንዳንዶች ስለ እርምጃ የሚናገሩት እርምጃው ግን እኛንና የእኛን ወገኖች ወይም እኛ የምንደግፋቸውን ወገኖች ማካተት የለበትም በሚል ስሜት ጭምር ነው ሲሉ ነው ያስረዱት። እንግዲህ የእርስ ማረዳድ እንደዚህ ነው። በተለይ አሁን እርምጃ እንዲወሰድ የሚቀርቡ ጥሪዎች በተሳስተ መንገድ ጭምር ነው እየቀረቡ ያሉት። አዎ፣ መጀመሪያ እርምጃ ከዚህ በፊት የነበሩት አይነት እርምጃዎች፣ በምንም መንገድ መንግስት እንዲህ አይነት እርምጃ እንዲወሰድ መግፋት የለበትም መንግስት በቀጥታ እንዲያስር፣ በቀጥታ እንዲገድል፣ በቀጥታ እርምጃ እንዲወስድ በፍጹም ህጋዊ እርምጃ እየተባለ ነው መጠየቅ ያለበት በራሱ ያ ህጋዊ እርምጃም ግን እንደ ተናጋሪው በተናጋሪው በተቃራኒ ያለው ሰው እርምጃ እንዲወሰድበት ነው የሚፈልገው። በዛኛው ሳይድ ደግሞ ሲቆም ስታየው ደግሞ ሌላኛውን ተቃራኒውን ከእሱ ሀሳብ ውጭ ያለውን እርምጃ እንዲወሰድበት ነው የሚፈልገው። ይሄ በግልጽ የታየ ነው። ለሁሉም ግን አስታራቂ የሚሆነው ለምሳሌ በማህበራዊ ሚዲያ የጥላቻ ንግግሮችን የሚያስፋፉት ላይ በየትኛውም ሳይድ ይሁን በመንግስትም ሊሆን ይችላል። ፎርዛት ማለት እነሱን ሊገድብ የሚችል እርምጃ ከሆነ አንደኛ ህጋዊ እርምጃ ነው። ሁለተኛ አንድ ስለት ብቻ አይደለም፣ ሁለት ወይ ሶስት ስለት ነው ያለው። ሁሉንም ይከረክማል፣ ያስተካክላል። ስለዚህ ሲጠየቅ የመጀመሪያው ህጋዊ እርምጃ ተብሎ ነው መጠየቅ ያለበት። ዝም ብሎ እርምጃ ውሰድ አይባልም። ከዚህ በፊት መንግስቱ ኃይለማርያምንም ሌሎችንም አምባገነኖች ህዝቡ ነው ገብቶ እዚያ ያስከተታቸው ምናምን የሚሉ ሰዎች አሉ። እንደዚህ አይነት ግፊት እንዳይሆንም ስጋት አለን። እኛ ህጋዊ እርምጃ ነው መውሰድ ያለበት ባለው ህግ፣ ቅድም እንዳልኩ እስክናሻሽለው፣ እስኪሻሻል ድረስ የህዝብ ፍቃድ ያገኘ ሌላ ህግ እስኪወጣ ድረስ ባለው ህግ ነው የምንዳኘው። ስለዚህ አንደኛ ህጋዊ እርምጃ ነው፣ ሁለተኛ ሁሉንም እኩል የሚዳኝ እርምጃ ነው መወሰድ ያለበት እርምጃ መወሰዱ ላይ ግን ምንም ጥያቄ የለውም። በነፃነትና በልቅነት መካከል ወይም በነፃነትና በስድነት መካከል ያለ ልዩነት በደንብ መታወቅ አለን። መንግስትን መተቸትና አገርን መስደብ በጣም የተለያዩ ነገሮች ናቸው። ለምሳሌ አገርን መስደብ ላይ ከመንግስት ከመንግስት ተቋማት ወይም ከሃይማኖት አባቶች ከሌሎች እኩል ሁሉም ሰው አንድ ላይ ሀገር ሽማግሌውም ፓርቲውም አንድ ላይ የሚቆሙበት ጉዳይ ይኖራል። መንግስትን ሲሆን ግን መንግስት የብቻው ነው የሚሆን። ለምሳሌ የመንግስት ፖሊሲ ከሆነ ትችቱ እኛ እንደውም ተቺ ልንሆን እንችላለን። ነዛ ውስጥ ኢትዮጵያን የሚሰድብ ኢትዮጵያ እንድትፈርስ የሚሰራ የኢትዮጵያን መሰረቶች የሚያናጋ ከሆነ ግን ኢትዮጵያን ለማስቀጠል ሁሉም አንድ ላይ ነው መቆም ያለ። አቶ የሸዋ ሳሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሊቀመንበር በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጭስም አመሰግናለን። እስክንድርንና አቶ የሸዋ ሳሰፋን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ተጠናቀቁ። አሁን ወደ ሁለተኛው አጋማሽ እናመራለን። ባለፈው ቅዳሜ በከፍተኛ ባለስልጣናት ላይ የተፈጸመውን ግድያ ተከትሎ የሚነሱ ጥያቄዎችን አሰባስባ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጽዮን ግርማ አነጋግራ የመጀመሪያውን ክፍል በትናንትናው ምሽት ዝግጅታችን አቅርበናል። ሁለተኛው ክፍል ቀጥሎ ይቀርባል። አቶ ንጉሱ ምን ያህል እርግጠኛ ብትሆኑ ነው ጄኔራል አሳምነውን ጽጌ ይሄን ድርጊት ፈጽመዋል? እንግዲህ እንድ ድርጊቱን የፈጸመ ሰው ተጠርጣሪ ነው የሚባለው እና የኢትዮጵያ መንግስት በጣም ምን ያህል እርግጠኛ ቢሆን ነው በቀጥታ ድርጊቱን የፈጸሙ ናቸው የሚል መግለጫ የተሰጠው? ይህንን መረጃ በቅድም እንዳልኩት በዝርዝር እያንዳንዱ በጸጥታ መዋቅርና በወታደራዊ ሳይንስ ተጠንት ነው በቂ ትንታኔ የሚቀርብ መሆኑ እንደተጠበቀ ሆኖ እሳቸው አንደኛ በቦታ ስለመኖራቸው፣ ሁለተኛ የተለያዩ ተቋማት ላይ እርምጃ በሚወሰድበት ጊዜ ትዕዛዝ ይሰጡ የነበሩ መሆኑን አመራሮች አይተዋል። የነበሩ አመራሮች ከሞት የተረፉ አመራሮች አይተዋል። ለማምለጥ ሲሞክሩ እሳቸው ከታች ሆነው ከፎቅ ስር ሆነው ሲመሩ የነበሩ መሆናቸውን አይተዋል። ሚዲያው ላይ ደውለው ትዕዛዝ ሰጥተዋል። የእንግዶች ማረፊያ ላይ በነበሩበት ሰዓት አመራሮች በነበሩበት አመራሮችን አግተው ሞባይሎቻቸውም ምንም መሳሪያዎቻቸውም እንዲቀሙ ተደርገው ከህንፃው አናት ላይ ሆነው ትዕዛዝ ሲሰጡ የነበሩ መሆኑን አመራሮች ተናግረዋል። ይሄ አሁን በቅርቡም ለሚዲያም እየቀረበ ነው። ይሄ በአይን የታየ የተስተዋለ ነው። በዝርዝር ደግሞ ወታደራዊ የህግም ትንታኔ ተሰጥቶት ለህብረተሰቡ ግልጽ የሚሆን ይሆናል። ከዛ ባሻገር ያው ይሄ ጉዳይ ከሆነ በኋላ እሳቸውም ሊያመልጡ ሲሞክሩ ከጸጥታ መዋቅሩ ጋራ ባደረጉት ተኩስ ህይወታቸው ያለፈው። ስለዚህ የሚያወላዳና የሚያጠራጥር አይደለም ማለት ነው። ህይወታቸው ሳያልፍ መያዝ አይቻልም ነበረ። በቦታው ስላልሆን፣ በምን አግባብ ጥቃት ይሰነዘር እንደነበረ፣ ማን የሚከላከል ማን ያጠቃ እንደነበረ ስላላየው በዚህ ላይ አስተያየት መስጠት አልፈልግም። የጸጥታ መዋቅሩ ይሄንን ጉዳይ በምን በምን መልኩ ራሱን እየተከላከለ እሳቸውን ያድን ነበር አልነበረም፣ የሚለው ለአስተያየት የሚከብድ ነው። አሁን እኔ እና አንቺ እንደ አንድ ሲቪል ሰው ይቻል ነበር አይቻል ነበርም ብለን ለመበየን የሚያስቸግር ነው የሚሆነው፣ ከሙያም ከቦታውም ከሁኔታውም በእጅጉ የራቅን በመሆናችን ማለት ነው። ከተገኘው ሪፖርት ይቻል ነበር አይቻልም ነበር የሚል መልስ አግኝተዋል ወይ በሚል ነው ጥያቄውን የሰነዘርኩት። እንግዲህ አቶ ንጉሱ አሁን የጠቀሷቸውን የገስት ሀውስ ያሉትን የእንግዳ ማረፊያ በተመለከተ በአጋጣሚ እርሶን ከማነጋገሬ በፊት እዛ አካባቢ ታግተን ነበር ያሉ ሰዎችን አነጋግሬ ነበር። እንደውም የዶክተር አምባቸው ሹፌር መኪና አሽከርካሪ ነኝ፣ እኔም እንደዚሁ መኪናውን አስይዘውኝ የወሰዱኝ ሰዎች ነበሩ፣ አይቻለሁም ያሉ ሰው አነጋግሬ ነበር። ከእሳቸው ንግግር ለመረዳት እንደሞከርኩት ለምሳሌ ኮነሬ ላለበል አማረ ታግተው ቁጭ ብድግ ሲያስደርጓቸው በአይኔ አይቻለሁ ብለዋል። እና አሁን ደግሞ እርሳቸው በእስር ላይ ናቸው እና መጀመሪያ ላይ ማን ነው ይሄንን የጸጥታና ደህንነት እየተቆጣጠረ ያለው የሚለውን ጥያቄ ሳነሳ ይሄንንም ጥያቄ ታሳቢ አድርጌ ነው እና እነዚህ ሰዎች አሁን በቁጥጥር ስር ናቸው ታግተው ከነበረ ለምሳሌ ጀነራል ተፈራ ማሞን በእስር ላይ ናቸው እና እነዚህ ሰዎች የታሰሩት በምን ጉድ ተጠርጥረው ነው? እርግጥ ነው ኮሎኔል አለበላ አማረ የሚሆኑት ብርጋደር ጀነራል ተፈራ ማሞ በዚህ ጉዳይ አሁን በሰሞኑ በተፈጠረው ችግር ምክንያት ተጠርጥረው የሚጣሩ ነገሮች በመኖራቸው ምክንያት አሁን በእስር ቤት ነው ያሉት፣ ተይዘዋል። ለምን ተጠረጠሩ ብሎ ማለት አይቻልም። የጉዳቱ ሰለባ ነበሩ እነሱም፣ እገታ ተፈጽሞባቸዋል። ለምሳሌ ብርጋዴር ጀኔራል ተፈራማሞ ታግተው ነበር። ኮሎኔል አለበላ ማረን በተመለከተም አሁን ያልሹ ነገር ሆኖ ሊሆን ይችላል። ለእኔ አሁን ይሄን ጉዳይ የማጣራት ስራ ውስጥ በቀጥታ ስላልተሰማራው ማለት ነው። የሆነ ሆኖ ግን ይህን ጉዳይ የሚመረምረው አካል ከነገሩ ጋር ግንኙነት አላቸው ብሎ የሚል ማናቸውም ሰዎች፣ የትኛውም ስልጣን፣ የትኛውም ቦታና ደረጃ ሳይለያቸው መረጃ ለማግኘት ማስረጃም ለማግኘት ባለው መረጃ መሰረት ይንቀሳቀሳል። የጠረጠረውን ተጠርጣሪ በህግ ጥላ ስር ያውላል። መረጃው የሚያስጠይቀው ከሆነ ይጠየቃል፣ ነፃ የሚያደርገው ከሆነ ደግሞ ነፃ ይሆናል። እና የእነሱም የሚታየው በዛ መልክ ነው። ለምን ተጠረጠረ ብሎ ማለት ግን አይቻልም። ማንም ሰው ሊጠረጠር ይችላል። እኔም ልጠረጠር ይችላለሁ። ስጠረጠር ያለብኝ መረጃ የሚያስጠረጥረኝ ከሆነ ሊጠረጠር ይችላለሁ። ማስረጃ ከጠፋ ግን ነጻ እሆናለሁ። ማስረጃ ከተገኘብኝ ደግሞ እጠየቃለሁ ማለት ነው። እና እስከዚህ ችግር የሚሆን አይደለም። ተጠርጥረዋል በእርግጥም አስተያየቶች የሚሰጡ አስተያየቶች ስላነበብኩ ነው። በዚህ አጋጣሚ የአማራ ክልልን የጸጥታ መዋቅር ለማዳከም እና በጥርጣሬ ብቻ ብዙ ሰዎች ለማሰር እርምጃ አጋጣሚውን በመጠቀም እርምጃ የመውሰድ አዝማሚያ አለ የሚል አስተያየቶችን ተጽፈው ስላነበብኩ ነው ይህንን ጥያቄ ያነሳሁት። ማን ነው የሚያዳክመው? የአማራና የጸጥታ መዋቅር የፌዴራል ፖሊስና የመከላከያ ሰራዊት አሁን የተደረገውን ጥቃት መሰረት ተደርጎ የጸጥታ መዋቅሩን ለማዳከም ነው የሚል ነው የተሰጠው አስተያየት። በመጀመሪያ ደረጃ ከነገር ቀደም በዚህ ጉዳይ ላይ በመከላከልም ሕዝቡንም ክልላዊ መንግስቱንም በመታደግ ከፍተኛ እየተጫወተ ያለው የክልሉ የጸጥታ መዋቅር ልዩ ኃይሉ ነው። ለዚህ እውቅና መሰጠት አለበት ብያለው ቅድም። ከዛ ባሻገር ደግሞ ሁለተኛው የሀቅ መዛነት የፌዴራል ፖሊስ ይሁን የሀገር መከላከያ ሰራዊት የአማራን ክልል የጸጥታ መዋቅር ይሁን የአማራን ክልል መንግስት ሊያዳክም የሚችልበት አንድም አንዳችን ምክንያት የለም። ይልቁንም አገር የምትጠቀመው መከላከያ ሰራዊታችን የሚጎለብተው የሚበረታው ፌዴራል ፖሊሳችን ስራ የማይበዛበት የሚጠነክረውና የሚበረታው የአማራ ክልል ጸጥታ መዋቅር ሲጠነክር፣ የአማራ ክልል መንግስት ሲበረታ፣ ሕዝቡ ሰላም ሲሆን እሱም ስራ አይበዛበትም። ለሌሎች ተጨማሪ ስራዎች አይዳረግም። ተጨማሪ ዋጋ አይከፍልም። መከላከያ ሰራዊታችን ይሁን የፌዴራል ፖሊስ ይሁን አማራ ክልል ላይ በተፈጠረው ሁኔታ ሌላ ተጨማሪ ዋጋ እንዲከፍል ተዳረገ እንጂ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ ለህዝቡና ለሀገሩ ሲል ዋጋ እየከፈለ ነው እንጂ አንዳችም ተጨማሪ ትርፍ የሚያገኝበት የለም። ምናልባት እንዲህ ይሄ የክልሉ አመራር ክልሉን እየመራ ባለበት የጸጥታ መዋቅሩን እያሰማራ ባለበት በተጨባጭም ራሱ የክልሉ ልዩ ኃይልና የጸጥታ መዋቅሩ ጥፋተኞችን አሳዶና አድኖ እየያዘ ባለበት ይሄ ደግሞ በየዕለቱ መረጃ እየቀረበ ባለበት ሁኔታ የመከላከያ ሰራዊትን እና የፌዴራል ፖሊስን የክልል ጸጥታ መዋቅር ያዳክማል ብሎ ማለት ክልሉን ለማዳከም በር ለመክፈት የተዘጋጀ መንደርደሪያ ነው። ለምን ቢባል ክልሉ በአሁኑ ሰዓት ድጋፍ ይፈልጋል። የክልሉ ህዝብ አደጋ ላይ ወድቋል። የክልሉ መንግስት አደጋ ላይ ወድቋል። የክልሉ የጸጥታ መዋቅር ተወጥሯል። ተጨማሪ ስራ መጥቶበታል። ይሄንን ለመቋቋም የፌዴራል መንግስቱን ድጋፍ ፈልጓል። የመደጋገፍ ያጠነክራል፣ ያበረታል እንጂ መደጋገፍ አያዳክምም። ይሄ የፌዴራል መንግስቱንና የአማራ ብሔራዊ ክልላዊ መንግስትን ቅርርብና አንድነት ለማላላት ቅሬታ ለመፍጠር ህዝቡን ብሶተኛ ለማድረግ ጥርጣሬ ለማንገስ ካልሆነ በስተቀር እንዲህ አይነት ግምቶች ከግምትነት የዘለበ አይደሉም። በእውነትም ሲታይ ከሀቁና ከእውነታው የራቁ ናቸው። ነገር ግን ደግሞ ሰዎች ይህንን ሊገምቱ መብታቸው ነው። እንዲህ ብለው ሊተነትኑ ይችላሉ። ግምታቸውም ስህተት ነው። ትንታኔያቸውም ውሃ የማይቋጥር ትንታኔ ነው። እልፍ የማይል ትንታኔ ነው። ማስረጃም የሌለው ትንታኔ ነው። ከዚህ በላይ ደግሞ የአማራን ክልል የሚህዝ ይሁን የሀገራችንን ህዝብ፣ ከዛም በላይ ሀገርን በመታደግ ላይ ያለው የመከላከያ ሰራዊትን እና የፌዴራል ፖሊስን ሌሎች የጸጥታ መዋቅር አካላትን ከሳ አድርጎ እንዳይታይ የሚፈጥር ክፍተት ለመፍጠር የሚሰራ እርስ በርስ ለመቃቃር የሚያመጣ ሁሉንም አካላት ባይተዋር አድርጎ ነው እንዲቆሙ የሚያደርግ ነው። እና ግምት መገመት ይቻላል። ስህተት ነው። ይህንን ማንም ሰው ሊረዳና ሊያረጋግጥ ይችላል። በነገራችን ላይ ይህንን የክልላችን ህዝብም ይረዳል። የጸጥታ መዋቅሩ፣ የክልሉ ጸጥታ መዋቅር ይረዳል። የሀገራችን ህዝብ በአግባቡ ይረዳዋል። የመከላከያ ሰራዊትም፣ ፌዴራል ፖሊስም። ይህም ጉዳይ በየእለቱ እየገመገመና አቅጣጫ እየወሰደበት ያለ ጉዳይ በመሆኑ ይገመገማል። ከሩቅ ሆኖ ሊባል ይችላል። በቅርብ ግን በችግሩም በደስታውም የማይለያየው ህዝብ ግን ይህንን ያረጋግጣል። ከዛም ባሻገር የመከላከያ ሰራዊቱ የተቀዳው እኮ ከአማራም ህዝብ ጨምሮ ነው። ፌዴራል ፖሊስ እኮ የተቀዳው ምንጭ እኮ አንደኛው የአማራ ህዝብ ነው። የቱ የተለየ እና የተነጠለ ሆኖ ነው አንዱ አንዱን ሊያዳክም ይሰራል የሚባለው? ይሄ በአጠቃላይ ስህተት ነው። ተንትናል፣ ልናስረዳ እንችላለን። ይሄ ከእውነት የራቀ ነው። ጄኔራል አሳምነው ወደዚህ እርምጃ ሊያስወስዳቸው የሚችል ምልክቶች ነበሩ ወይ? ምን አይነት ጉዳይ ወደዚህ ድምዳሜ ሊወስዳቸው ይቻለ? ለምን ይህን ውሳኔ ወሰኑ? የሚለው እሳቸው ቢኖሩ ኖሮ እሳቸው፣ አለዚያም እሳቸው ያሰማራቸው አካላት ቢተነትኑት ጥሩ ነበረ። ነገር ግን እኔም አንደኛ በክልል ውስጥ ለረጅም ጊዜ እንደሰራ ሰው፣ ሁለተኛ የመሪ ድርጅቱ አዴፓ ስራ አስፈጻሚ አባል እንደሆነ ሰው፣ በክልሉ ሲደረጉ የነበሩ ግምገማዎችን በቅርብ ጊዜም እንደተከታተለ እና እንደገመገመ ሰው፣ በቅርቡም በስራ አስፈጻሚ ደረጃም በማዕከላዊ ኮሚቴ ደረጃም እንደገመገመ ሰው ከናጣቸው ነገሮች ስነሳ አንድ፣ ሁለተኛ ማንም እንደሚያስተውለው እና እንደሚረዳው በተለያዩ ጊዜያት በሚዲያም እንደቀረበው በሀገር ደረጃም ይሁን በአማራ ክልል ህብረተሰቡ በስፋት ይጠይቅ የነበረው መንግስት ዜጎችን የህግ የበላይነት በማስከበር መታደግ አለበት። በዚህ ለውጥ ውስጥ በለውጡ ሂደት ውስጥ ዜጎች እየተቹ ያሉት መንግስት የህግ የበላይነትን ማስከበር አልቻለም፣ የህግ የበላይነት ይረጋገጥ፣ ዘረፋ በዝቷል፣ ሌብነት በዝቷል፣ የትጥቅ አስተዳደሩ ስርዓት የለውም እና ዜጎች ዋስትና አጥተዋል፣ መንግስት ይህንን ዋስትና ይስጥልን የሚል ጥያቄ በህብረተሰቡ የገፋ መሆኑ ይታወቃል። ይሄ በጸጥታ መዋቅሩና በፖለቲካ አመራሩም ጭምር ተገምግሟል። ይሄ በተለይም ደግሞ እንደ አማራ ክልል የጸጥታ መዋቅሩ እስከ ታች ድረስና የፖለቲካ አመራሩም ባለበት በቅርቡም እኛም በተገኘንበት ተገምግሟል። ይሄ መታረም አለበት የሚል ግምገማ ተገምግሟል። ይሄ በግለሰብ ደረጃ ሳይሆን ተቋማዊ ነው። የአንድ አካባቢ ሳይሆን ክልላዊ ነው። ይሄ ግምገማ ጠንቀር ያለ ግምገማ ነበረ። ይሄ ግምገማ ግን ይሄንን ነገር ለመዳረግ ይዳርጋል አይዳርግም? ይሄ ነው የዳረጋቸው አይደለም በራሱ ስልጣኔ የሚጠይቅ ነው። በራሱ አስተያየት የሚጠይቅ ነው። ነጥሮ መታየት ያለበት ጉዳይ ነው። በእኔ እምነት ግን እነዚህ መደረጋቸውን በነበርኩበትም ስራ አስፈጻሚን ደረጃ በገመገብ ጠንካራ ግምገማዎች የተደረጉ መሆኑንና እነዚህ ሊታረሙ ይገባል ተብሎም በቅርቡ ሳምንት ባልሞላ ጊዜ እሳቸውና የጸጥታ መዋቅሩ ባለበት በዝርዝር ተገምግሞ የሶስት ወር እቅድም የጸጥታ መዋቅሩን በማስተካከል የጸጥታ መዋቅሩን በማጠናከር ህብረተሰቡን መታደግ፣ ዘረፋን ማስቆም፣ ሌብነትን ማስቆም፣ ህብረተሰቡን ከስጋት ማዳን ይገባናል። የዚህ ሶስት ወር ስራችን ዋነኛ የትኩረት አቅጣጫ ኢኮኖሚያዊና ማህበራዊ እንቅስቃሴዎች እንደተጠበቁ ሆነው ከጸጥታ አኳያ የህግ የበላይነት ማስከበር ነው ተብሎ ተደምድሟል። ከዛ ውጭ ግን በዝርዝር ወደዚህ የሚያመራቸው ሌላ ተጨባጭ ይሄ ነው የሚባል ጉዳይ አለ ብዬ አልወስድም ምክንያቱም እሳቸው በቅርቡ ነው ለአመታት ታስረው ከነበሩበት እስር ቤት እሳቸውን ብቻ ሳይሆን መሰል አመራሮች መሰል ሰዎች እስር ቤት ይማቅቃሉ። አስተሳሰራቸው ተገቢ አይደለም፣ አያያዛቸውም ትክክል አይደለም። ስለዚህ እነዚህ ሰዎች ኢ ሰብአዊ አያያዝ እየተያዙ ነው፣ ዴሞክራሲያዊና ሰብአዊ መብቶቻቸው አይከበሩላቸውም ብሎ አዴፓ በቀድሞ በአዴን ትግል ሲደረግ የነበረ እና የእሳቸውም እንደ አብነት እየቀረቡ እነዚህ በአዴንም የአሁኑ አዴፓም ሲታገል የነበረ ይልቁንም ደግሞ በዚሁ ሁኔታ ህይወታቸው ያለፈው እነዚህ አመራሮች ግንባር ቀደም ሆነው ስም እየጠቀሱ እሳቸውን ጨምሮ አያያዛቸው ተገቢ እንዳልሆነ መረጃ አለን እያሉ ሲታገሉ የነበሩ እነ ዶክተር አንባቸውም እነ ተወዘብም እና ምግባሩም አብረን የቆየን በመሆናችን በጽናት የታገሉና በዚህ ለውጥ ሂደት ውስጥ ተጠቃሚ እንዲሆኑ እነዚህ አመራሮች ወደ ህብረተሰቡ እንዲቀላቀሉ ብቻ ሳይሆን የድርጅቱ አስኳል ማዕከላዊ ኮሚቴ አባልም እንዲሆኑ ይህም ብቻ ሳይሆን መንግስቱንም እንዲመሩ ከመንግስትም ደግሞ የጸጥታ መዋቅሩን በኃላፊነት እንዲመሩ ሹመት የሰጠ አመራርና መንግስት ነው። ይሄ እንግዲህ በምን አግባብ ወደዚህ ያመራል የሚለው በራሱ እንግዲህ ይህንን ጉዳይ ይህንን የሚያዳምጥ ይህን የሚሰማ ብይን ሊሰጥ ይችላል። በእኔነት ግን በአያያዝም በምንም ወደዚህ የሚያመራ አንዳችን ነገር የለም። እንደ አንድ አመራር እንደ አንድ ፖለቲከኛ ልናችለው ነው። ሌላው ግን የጸጥታ መዋቅሩ የደህንነት ሰዎች፣ የህግ ባለሙያዎች ቻንት ነው ወደፊት ድምዳሜ ላይ የሚደርሱት በማስረጃ ላይ ተመስርተው ማየት ተገቢ ነው። በእኔ እምነት ግን በንቃት እንደሚሳተፍ ሰው በቅርበትም ሲሰራ እንደነበረ ሰው ይህንን እውነት ነው ማስቀመጥ የሚችለው። የታሰሩት ሰዎች በአርባ ስምንት ሰዓት ፍርድ ቤት ቀረቡ፣ በምርመራ ላይ መሆናቸውን ነው የምናውቀው። ያው ዞሮ ዞሮ ግን ልናረጋግጥ የምንችለው በዚህ ሂደት ውስጥ ሆነን እነዚህ መደነጋገሮችና ከባድ አደጋዎች ቢደርሱም የዜጎች ሰብአዊና ዴሞክራሲያዊ መብቶች ተጠብቀው ነው ወደ ህግ አግባብ የሚቀርቡት። አሁን ባለው ሁኔታ ግን በዚህ ጉዳይ ላይ እውነት ለመናገር እያንዳንዱን መረጃ እየተከታተልን ባለመሆናችን ይህ በዚህ ቀን ቀርብ ተይዟል፣ በዚህ ቀን ቀርቧል እያል ማስረጃ ላቀርብ አልችልም። ላረጋግጥ የምችለው ግን እኛም በጽናት ልንታገል የምንችለው ግን ያለፍንበትን የዜጎችን ሰብአዊና ዲሞክራሲያዊ መብት የመጣስ ሂደት ይህ አጋጣሚ ተከስቷል ብለን አንከተለውም አናደርገውም። በአሁኑ የኢትዮጵያ ሁኔታ አይደረግም። ወደ ፌዴራል አዲስ አበባ ልመልሶትን ጄኔራል ሰዓረ መኮንንና በጡረታ ላይ የነበሩት ጄኔራል ገዛይ ህይወታቸው እንዲቀጠፍ ያደረገው ወይም የገደለው ጠባቂያቸው መጀመሪያ ታስረዋል ተባለ። ከዛ በኋላ የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰው ደግሞ በድምጽ ቀርበው ራሱን አጥፍቷል፣ ክፍሉ ገብቷሉ። ጥቂት ቆዩና በሰጡት ማረሚያ ደግሞ አይ አለ አሉ። እንዲህ ያለ የተጣረሰ መረጃ ምንድን ነው? እንግዲህ ማንም ሊገነዘብ እንደሚችለው በተደጋጋሚም እንዳነሳሁት በዚህ ሀገር ላይ ሰሞኑ የተከሰተው ክስተት ከብዙ መደናገርና ግርታም ፈጥሯል። የመረጃ መሳለስም ጋርማል ተፈጥሯዊ ነው። እንደዚህ አይነት በሚሆንበት ጊዜ የመጀመሪያውን መረጃ ጊዜ ወስዶ አይቶ ተንትኖ ተረጋግቶ መስጠት በተቻለበት እና የማይለያይ መረጃ መስጠት ይቻላል። ነገር ግን ደግሞ እንደዚህ አይነት ግርታ ውስጥ በምንሆንበት ሰዓት ትናንት የመሰለን ትናንት ያገኘነው መረጃ ሊቀየር ይችላል። የሆነ ሆኖ ይህን ከግምት ውስጥ ወስደን እናንተም የሚዲያ ሰዎች ልታስተውሉ እንደምትችሉት በሕይወታችሁ ብዙ ጊዜም ገጥሟችሁ እንደሚያውቀው ይሄ እውነት ሆኖ ከዚህኛው ጉዳይ ጋር በተያያዘ መጀመሪያ በዚህ ጉዳይ ላይ እኛም መረጃ ሰጠናል። እኛ በሰጠነው መረጃ በመኖሪያ ቤታቸው እነ ጀነራል ላይ እርምጃ ከወሰደ በኋላ ጠባቂያቸው ነው፣ የግል ጠባቂያቸው ነው። አካባቢው ደግሞ ሌሎች ጠባቂዎች ስለነበሩ እርምጃ ወስደውበታል። ወዲያውኑ ተይዞ በቁጥጥር ስር ውሎ ወደ ሕክምና ሄዷል። እርዳታ እየተደረገለት ነው። ጥበቃም እርዳታም እየተደረገለት ነው። ፖሊስም በመሀል የነበረውን ክፍተት ከሕዝብ አልደበቀም፣ አልሸሸገም። ትክክለኛ መረጃ ባለበት ጊዜ ይቅርታም ጠይቆ ለሚዲያዎቹ ትክክለኛ መረጃ ሰጥቷል። ለእናንተም ይሄ መረጃ ሰጥቷል። ግለሰቡ በህክምናና በእርዳታ እንዲሁም በጥበቃ ላይ ነው የሚገኘው፣ በሚል በተስተካከለው ለህብረተሰብ ማድረስ በጣም ተገቢ ነው። አሁን ያለው እውነት ግን ይሄ ነው። እሺ፣ አቶ ንጉሱ እንግዲህ ለሰጡን ማብራሪያ በጣም እናመሰግናለን። እግዜር ይስጥልን። ተጨማሪ ማብራሪያዎችን ስንፈልግ እንደምናገኘው ተስፋ እናደርጋለን። አመሰግናለሁ። እግዜር ይስጥልን። አቶ ንጉሱ ጥላሁንንና ጽዮን ግርማን እናመሰግናለን። ቀጣዩ ቅንብርም በኢትዮጵያ ወቅታዊ ሁኔታ ላይ የሚያተኩር ነው። በባህር ዳርና በአዲስ አበባ ከፍተኛ የመንግስት ባለስልጣናት የተገደሉባቸውን ድንገቶች ተከትሎ ሁለት የአማራ ተወላጆች ማኅበራት ከትላንት በስቲያ ከዋሽንግተን ዲሲ ወጣ ብሎ ብላ በምትገኘው የሲልቨር ስፕሪንግ ከተማ የሰጡትን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው። አሉላ ከበደ ነው ከአስተባባሪዎቹ አንዱን ጋብዞ ያወያየው። እንግዳው ራሳቸውን በሚያስተዋውቅበት ይጀምራል። ቮይስ ኦፍ አሜሪካ ይሄንን እድል ስለሰጠኝ በቅድሚያ አመሰግናለሁ። ተመስገን መንግስቱ እባላለሁ። የአማራ ማህበር በሰሜን አሜሪካ መስራች እና ያለፈውን ሁለት አመት በሊቀመንበርነት የመራው አሁን ደግሞ በስራ አስፈጻሚው ውስጥ የአማራ ባለሙያዎች ማህበር እሱንም እንግዲህ በዚህ ቃለምልልስ ውስጥ የመወክል ይሆናል። አመሰግናለሁ። አቶ ተመስገን በሰሜን አሜሪካ የአማራ ማህበር እና የአማራ ባለሙያዎች ማህበር በጥምረት ጋዜጣዊ መግለጫ ሰጥታችኋል። ለመግለጫችሁ በባህር ዳርና በአዲስ አበባ በደረሱት እጅግ ዘግናኝ ክስተቶች ሳቢያ በከፍተኛ ድንጋጤና ጥልቅ ሐዘን ውስጥ እንገኛለን ስትሉ ከክስተቶቹ ጋር በተያያዘም መሪር ሐዘን፣ ቁጭት፣ ግራ መጋባት እና ጥርጣሬ ውስጥ እንገኛለን ይላል መግለጫችሁ። ሐዘንና ቁጭቱ ምናልባትም ግራ መጋባቱ ጭምር የብዙዎች ስሜት ይመስላል። ነገር ግን ጥርጣሬ ውስጥ እንገኛለን ይላልና መግለጫችሁ። እስኪ ያስረዳን የጥርጣሬያችሁን መንስኤ ጨምረ። እሺ፣ በጣም አመሰግናለሁ። እንግዲህ እነዚህ ሁሉም በአንድ የተሰሙን ነገሮች ናቸው። አሁን ቅዳሜ ባህር ዳር እና አዲስ አበባ ላይ በተከሰተው ድርጊት ከዛም በኋላ እሱን ተከትሎ የሚወጡት መረጃዎችና ከዚህ በአንዴ እንዲሰሙን አድርጎናል። የመግለጫውም አንዱ ዓላማ እኛ እንደ ሰው እንተሰማን ከሀዘናችን ጋር ከተጎዱ ወገኖችም ልባቸውም ለተሰበረ መጽናናትንም ለማጋራት ነው እና አንዱም የመግለጫው ዓላማ በዛ ውስጥ የገለጽነው ነገር እንግዲህ እሱ ነው። በዋናነት እንግዲህ መጠራጠር የሚለውን ነገር በጉልቼ መናገር ፈልጋለሁ። ክስተቱን ተከትሎ የኢትዮጵያ መንግስት ባህር ዳር ላይ የተፈጸመውን ድርጊት የመፈንቅለ መንግስት ሙከራ በሚል ከገለጸው በኋላ አጠቃላይ ሂደቱ በጣም ግራ በሚያጋባ ሁኔታ ወደ ምንስ እየሄድን ነው፣ በእርግጥስ ያለፉትን አንድ አመት በኢትዮጵያ ውስጥ እያየ ነው የነበረው የዲሞክራሲ ላንጭል እየጨለመ ነው ወይ ወደሚል አይነት የጥርጣሬ መንፈስ አስገብቶናል። በዚህ አይነት ስሜት ሊፈጥርብን የቻለው አንደኛ ነገር መንግስት ምንም ጊዜ ሳይወስድ የተፈጠረውን ነገር የመፈቀለ መንግስት ሙከራ ብሎ መግለጹ በራሱ አንዱ ያስደነገጠን እና ምንድን ነው ብለን እንድንጠይቅ ያደረገን ነገር ነው። በክልል መስተዳደር ከተማ ውስጥ ያለ የተፈጠረ አንድ ድርጊት መፈንቅለ መንግስት ሊያስብለው የቻለው ነገር በራሱ ግራ የሚያጋባ ነገር ነው። ከዛም በኋላ ያንን ተከትሎ ደግሞ የመንግስት አካላት ብቻ የመረጃ ምንጭ ሆነው የመረጃ ፍሰት እንዳይኖር የኢንተርኔት አገልግሎት ተቋርጦ ከመንግስት ውጭ ከሆነ ከየትኛውም አካል ህዝቡ መስማት እንዳይችል ሆኖ የመንግስትን ቃል ብቻ ነበር እየሰማን የነበረው። እሱም ብቻም አይደለም፣ የዓለም አቀፍ ሚዲያዎች፣ የሀገር ውስጥ ሚዲያዎችም ያንኑ የመንግስት ቃል ተቀብለው ነበር የሚያንጸባረቁትና ይህ ሁሉ ነገር በኛ ውስጥ ጥርጣሬ እንዲፈጠር አድርጓል። አቶ ተመስገን የኢንተርኔት አገልግሎት አሁንም ድረስ እንደተዘጋ መሆኑ እ ሁሉም መረጃዎች በዋናነት ምንጩ መንግስት መሆኑን ጥያቄዎች ጎልተው እንዲወጡ አነጋጋሪ እንዲሆን አድርጓል። በአንጻሩ ግን በመንግስት በኩል በጸጥታ ጉዳዮች መሰራት ካለበት ስራ አንጻር በምክንያታዊነት ሊወሰዱ የሚችሉ ሁኔታዎች ይታዩኋል። አዎ፣ እንዲሁ ነጥለን ስናየው ጉዳዩን እንደተባለውም ከጸጥታ አንጻር ፌዴራል መንግስቱ ያንን አይነት እርምጃ እንዲወስድ ወይም ደግሞ የማረጋጋትና ነገሩን የማስተካከል ኃላፊነት እንዲወጣ ድርሻው እንደሆነ ይታወቃል። ግን አጠቃላይ ሙሉ ምስሉን ካየነው የፌዴራል መንግስቱ ባህር ዳርም ላይ ሆነ ክልሉን ሙሉ በሙሉ ተቆጣጥሮ አጠቃላይ እያደረገ ያለው ነገር ከድርጊቱ በኋላ የተከሰቱትን ነገሮች እያንዳንዳቸውን ነገር መዘን ስናያቸው የመንግስት በዛ ቦታ ተገኝቶ ሁኔታውን ለማረጋጋት ሊያደርግ ይገባዋል የሚባለውን የሕገ መንግስታዊም እንበለው የመንግስት ኃላፊነት ድርሻን ለመወጣት ነው ለማለት የሚያስችል አይደለም። እስኪ ምሳሌ ስጠኝ። ጥሩ። እንግዲህ ድርጊቱ ከተፈጸመ በኋላ እንዳልኩት የፌዴራል መንግስቱ ነው አሁን ሙሉ በሙሉ ሊባል በሚችል ሁኔታ ክልሉ ላይ የመንግስት ኃላፊነትን እየወጣ ያለው ፌዴራል መንግስቱ ነው እና የክልሉ መንግስት አሁን ፉሊ ፋንክሽን እያደረገ ነው ለማለት በሚያስችል ሁኔታ አይደለም ያለው። ይሄ አንዱ መሰረታዊ ነገር ነው። ይሄንን ተከትሎ ግን በርካታ የማህበረሰቡ የመንፈስ አነቃቂዎች የምንላቸው እነዚህ ንቁ የሆኑ የማህበረሰቡ አባላት የእስራት ግድያ እና የማሳደድ እንትን እየተደረገባቸው ነው። እነዚህ የሚወጡት መረጃዎች የሚያሳዩት እንደዛ አይነት ነገር እየተደረገ ነው። ሌላው የሚሊሻ ልዩ ሀይልና የመሳሰሉ ከክልሉ ጸጥታና ሰላም ጋር ተያያዥ የሆኑ መዋቅሮችን የማፍረስ እና መሰል እንቅስቃሴዎች እየተካሄዱ እንደሆነ መረጃዎች ይደርሱናል። ገበሬዎች አካባቢም እንግዲህ የአማራው ማህበረሰብ እና መሳሪያ ትጥቅ እንግዲህ የማይነጣጠሉ ነገሮች ናቸው። አሁንም ገበሬው አካባቢ መሳሪያ የማስፈታት እና የመሳሰሉ እንቅስቃሴዎች እንዳሉ መረጃዎች ይደርሱናል። ያም ብቻም አይደለም። እንግዲህ እዛ የተከሰተውን ነገር የተለያዩ ቡድኖች በምን መልኩ ነው ሪያክት እያደረጉ ያሉት ብለን ስናስብ አንዳንድ የሆነ ወደ ሆነ አቅጣጫ የሚመራን ነገር እንዳለ ይታየናል። መልካም። አቶ ተመስገን የመንግስት እንቅስቃሴ የአካባቢውን መንግስት እንቅስቃሴ ገድቦታል በሚል የደረሰበት እንደሚሰማችሁ አስረድተሃል። ቀጣዩ አቅጣጫ ምን መሆን አለበት ትላለ? ሁኔታዎች ከቁጥጥር ውጭ ከመውጣታቸው አስቀድሞ የተፈጠረው ሁኔታ ወደ ተሻለ አዝማሚያ እንዲመጣ የፌዴራል መንግስት ማሳደድና ማሰሩን እንዲያቆም የሚልም ትገልጻላችሁ። በተጨባጭ እነኚህን ሁኔታዎች የሚያስረዱ መረጃዎች አላችሁ? ሆይ ከሆነስ የተሻለ መተማመን እንዲኖር የአካባቢው ማህበረሰብም ወደ መረጋጋትና ሰላሙ እንዲመለስ ይረዳል የምትሉት ተጨባጭ አማራጭ ምንድን ነው? አዎ ትክክል ነው። እንግዲህ በመግለጫችንም በዋናነት ከሀዘን መግለጫውና የተሰማንን ስሜት ከመግለጫም ባሻገር ሁኔታዎች ከቁጥጥር ውጭ ሆነው ነገሮች ከመበላሸታቸው በፊት መንግስት ሊወስዳቸው ይገባል ብለን ያሰብናቸውን እርምጃዎች ነው የጠቀስነው እና ከነሳም ውስጥ አንዱ እንግዲህ ስህተት ተሰራ ብለንም የምናስበው የፌዴራል መንግስቱ በክልሉ መንግስቱ ጣልቃ ገብቶ ሙሉ በሙሉ እያንቀሳቀሰ መሆኑ፣ ይሄ የመጀመሪያው አንዱ መስተካከል የሚገባው ነገር ነው። እዛ አካባቢ የተከሰተውን ችግር የክልሉ መንግስት እና ሀገር ሽማግሌዎች የሌሎችም ድርጅቶች በመተባበር በመነጋገር በመመካከር መፍታት የሚችሉት ጉዳይ ነው ብለን እናስባለን። የፌዴራል መንግስቱን ጣልቃ ገብነት በሚፈልግ ደረጃ ላይ ነው ያለው ብለን አናስብም። ያንን ችግር መፍታት የሚችል አቅም አለ ብለን እናስባለን። ስለዚህ የፌዴራል መንግስቱ ያንን እንዲያደርግ ለህዝቡ እና ለክልሉ መንግስት እድሉን ሊሰጥ ይገባል ብለን እናስባለን። እሱ አንዱ እናስተላልፈው መልእክት ነው። ሌላው በዋናነት እንግዲህ ጥርጣሬ የፈጠረው እና ህዝቡን ውዥንብር ውስጥ የከተተው የመንግስት በገለልተኛ ወገን ያልተጣራ ወይም ደግሞ ከመንግስት ብቻ የወጣው ድርጊቱን የመፈንቅለ መንግስት ሙከራ ነው በዛም ውስጥ መፈንቅለ መንግስት ለማድረግ የተሳተፉ ግለሰቦች ናቸው ተብለው እየተወሰደ ያለው እርምጃ የአንድ ወገን እይታ ስለሆነ ያለው እሱ በገለልተኛ ወገን እንዲጣራ መንግስት ለዚህ ትብብር እንዲያደርግ፣ መንግስትም ላይ ዓለም አቀፉ ማህበረሰብ ጫና እንዲያሳድር ይህንም ነው እንግዲህ መልእክት ያስተላለፍ ነው። በዚህ ረገድ ከአለም አቀፍ ተቋማት ጋር እስካሁን የተለያዩ እንቅስቃሴዎች እየተደረገ ነው፣ ይህን ገለልተኛ ማጣራት እንዲካሄድ ማለት ነው። ሌሎቹ እንግዲህ ህዝቡ በአንድነት በዚህ አስከፊና ምናልባትም በታሪካችን ሊጠቀሱ ከሚችሉ አንድ የፈተና ወቅት ላይ መላው የአማራ ህዝብ የአማራ ህዝብ ወዳጆች እና መላው ኢትዮጵያውያን በዚህ ሰዓት በጣም በሰከነ ሁኔታ በአንድነት በመተባበር በመደማመጥ ያለንበትን ችግር እንድንላልፈው ለህዝቡም ነው ጥሪ ያቀረብ ነው በሰከነ ሁኔታ። ብልሃል ተመስገን፣ ጊዜው የሚጠይቅ ይመስለኛል። ያነሳችኋቸው ጥያቄዎችም ሀሳቦችም በርከት ያሉ መሆናቸውን ተመልክቻ፣ ያለው ሌሎች መሰል እንቅስቃሴዎችም ሆኑ በሂደት የሚታዩ ሁኔታዎችን አስመልክቶ መልሰን እንደምናገኛችሁ ተስፋ አድርጋለሁ። ተመስገን መንግስቱ፣ በሰሜን አሜሪካ የአማራ ማህበር ከመስራቾቹ አንዱና የህዝብ ግንኙነት ቃል አቀባይ፣ ለጊዜ አመሰግናለሁ። ጊዜ ርስጥልኝ፣ በጣም አመሰግናለሁ። አሉላ አሉላና እንግዳውን አቶ ተመስገን እናመሰግናለን። ለሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። አንድ ማስታወሻ ወይም ማስታወቂያ ለአድማጮቻችን እንስ እናሰማ። በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን አዲስ የኤፍኤም ሬዲዮ ስርጭት ከፊታችን እሁድ ሰኔ 24 አንስቶ ዘወትር ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሀዱ ኤፍኤም ሬዲዮ 94.3 ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስታወቅ እንወዳለን። 94.3 የአሀዱ ኤፍኤም ሬዲዮ ላይ በአሜሪካ ድምፅ በአጭር ሞገድና በናይል ሳት ከሚተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ መሆኑ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዳነች ፍስሃዬና ቆንጅት ታዬ ነን። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። አሁን በእኛ በኩል በሰላም ደህና ሰላም፣ ደህና ደር you mm -hmm.